እስመሀልከ ከመጢስ መዋእልየ እስመሀልከ ከመጢስ መዋእልየ እስመሀልከ

ተቀሰብኩ ወየብሰ ተቀሰብኩ ወየብሰ ተቀሰብኩ ወየብሰ ተቀሰብኩ ወየብሰ ከመሳ ከመሳይር ከመሳይር ልብ እየ